የጤና ሚኒስቴር ዛሬ በሰጠው መግለጫ የጤናው ዘርፍ የተሻለ ለውጥ እንዲያስተናግድ እየተሰራ መሆኑን ተጠቅሷል። በተለይ የሕክምና ባለሙያዎች ያነሷቸው ጥያቄዎች ከመመሪያ ጋር የተገናኙት እንዲሻሻሉ፣ መደረጉን፣ ይሰራበት የነበረው አስገዳጅ ምደባ ሙሉ በሙሉ መቆሙን፣ ይከለከል የነበረው ማንኛውም ሰው በተማረበት ሙያ ሁሉ ፍቃድ ያለመሰጠት ችግር መነሳቱንና አብዛኞቹ ጥያቄዎች ምላሽ ማግኘታቸውን ሚኒስትሩ ዶክተር አሚር አማን ተናግረዋል። ኢንተርኖች ጋር ተገናኝቶ የተነሱ ጥያቄዎች በዋነኝነት ትልልቆቹ ጥያቄዎች ተመልሰዋል። ያልተመለሱ ጥያቄዎች ደግሞ አሁን በታስክ ፎርሶ አጥንቶ በሚያመጣው መሰረት ለመፍታት እንሞክራለን። አጠቃላይ የጤናው ዘርፍ ላይ የተነሱ ያሉ ጥያቄዎች ለአመታት ሲንከባለሉ የመጡ መሆናቸውን ሚኒስትሩ ተናግረዋል። የሕክምና ተማሪዎች ማህበር ግን ያነሷቸው አብዛኞቹ ጥያቄዎች አለመመለሳቸውን በዚሁ ሳምንት መጀመሪያ አካባቢ ፕሬዚዳንቱ ዶክተር ምስጋናው ስሜነህ በተለይም ለዲ ደብልዩ ተናግረው ነበር። እኛ በጠየቅነው መልኩ ምላሽ ያልተፈቱ ነገሮች አሉ። አልተፈቱንም። አሁን ላይ የሕክምና ባለሙያዎች አዝማሚያ ወደ አድማ የሚያምራ ይመስላል። ይህ እንዳይከሰት ምን እየሰራችሁ ነው ተብለው የተጠየቁት የጤና ሚኒስትሩ ዶክተር አሚር አማን እንቅስቃሴያቸው የተሻለ አገልግሎት እንስጥ ከሚል እንጂ አድማ በማድረግ ህዝቡን ወደ መጉዳት የሚያምራ ነው የሚል እምነት የለኝም የሚል ምላሽ ሰጥተዋል። ህብረተሰቡ አሁን ከሚሰጠው አገልግሎት ያነሰ አገልግሎት እንዲሰጠው አደለም ህብረተሰቡ እንዲጎዳ ወይም ደግሞ እንዲሞት ወይም ደግሞ የበለጠ ጉዳት እንዲደርስበት ስራ ያቁማሉ የሚል እምነትም ስለሌለ ነው። ስርዓት የሕክምና ተመራቂ ተማሪዎች እየታዩ ያሉትም ወረዳዎች በጀት ስለማይዙ ነው። ይህንንም እኛ ጫና አድርገን ማስፈጸም አንችልም ብለዋል ሚኒስትሩ። መንግስት በዘርፉ የሚታየውን የብቁ ባለሙያ እጥረት ለመፍታት ወደ ዩኒቨርሲቲ የሚገቡ የሕክምና ተማሪዎችን ቁጥር ለመቀነስ ታስቧል። ያ ማለት ግን በርካታ ቁጥር ያለው የሕክምና ባለሙያ አያስፈልግም ማለት አይደለም ነው ያሉት ሚኒስትሩ የተማሪዎችን ቁጥር ቀስ እያሉ ሲደርሱ በስላይዲንግ ስኬል አጠቃላይ የዩኒቨርሲቲዎችን ካፓሲቲ ደግሞ እየገነቡ አምስት ዓመት ላይ ኮንቨርጅ ያደርጋል። ከአምስት ዓመት በኋላ ግን ሁለቱም እኩል ይጨምራሉ ማለት ነው እንጂ በአሁኑ ሰዓት ቁጥር እጥረት አለ ብለን ኳሊቲ ላይ ችግር መሆኑን በደንብ እየተገነዘብን እየተረዳን ዝም ብለን ማሲቭ የምናስመርቀው መጨረሻ ከወጣን በኋላ ሙሉ አገልግሎት ስለማይሰጥ እንደ አገር ክስረት ነው የሚሆነው ና ያንን ታሳቢ ባደረገ መልኩ ነው ለማድረግ የሞከርነው። የሁሉም ችግር መነሻው ፖሊሲ ነው እየተባለ ነው ለሚለው ጥያቄም፣ ዶክተር አሚር ይህንን መልሰዋል። ያን ያክል የሚጨምር የሚቀነስ ይኖራሉን አናስብም። ሪቫይዝ ለማድረግ ፍላጎትም አለን፣ መንግስት ዝግጅ ነው። በመግለጫው ሶስት ሺህ ስምንት መቶ የጤና ባለሙያዎች ግማሽ ቢሊዮን ብር ተመድቦ በፌዴራል ደረጃ እንዲመደቡ ሊደረግ መሆኑም ተገልጿል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭነኝ ከአዲስ አበባ